የዳርፉር ህዝብ እጣውን የሚወስንበትን ድምጽ መስጠት በዛሬ ዕለት ጀምሯል። በዚህ ለሶስት ቀናት በሚዘልቅ ውሳኔ ህዝብ ሂደትና አያያዝ ላይ ዩናይትድ ስቴትስ ስጋት እንዳላት አስታውቃለች። ውሳኔ ህዝቡ ተአማኒነት ላይኖረው የወቅቱን የሰላም ሂደትም ሊያደናቅፍ ይችላል የሚል ስጋት ነው አሜሪካ ያሰማችው። ባልደረባችን ጄምስ በቲ ያጠናቀረው ዘገባ ነው አዲሱ አበባ ያቀርበዋል። ውሳኔ ህዝቡ ግዛቱ አምስቱን የአካባቢ ክልሎች ይዞ እንዳለ ይቆይ እንደሁ ወይም ወደ አንድ ተጠቃልሎ በከፊል የራስ ገዛ አስተዳደር ስር ይሆንም እንደሆን የሚለይበት እንደሆነ ታውቋል። በዳርፉር የእርስ በርስ ግጭት ምክንያት ወደ ሶስት ሚሊዮን ህዝብ ዛሬም ከቤት ንብረቱ እንደተፈናቀለ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ዳርፉር ውስጥ ያለው ያልተረጋጋ ሁኔታና በርካታ ህዝብ ከቤቱ ተፈናቅሎ ያለ በመሆኑ ውሳኔ ህዝቡ የተሟላ ካለመሆኑም በላይ ተአማኒነትም አይኖረውም ሲል ስጋቱን አመልክቷል። የሱዳኑ የማስታወቂያ ሚኒስትር አህመድ ቢላል ግን ውሳኔ ህዝቡ የሚካሄደው ዳርፉር ከመቼውም ጊዜ የሰከነና የተረጋጋ ሰላም ውስጥ ባለችበት ወቅት ነው ይላሉ። ሱዳንም አሉ ሚኒስትሩ በመቀጠል እንደ አውሮፓ አቆጣጠር በ2011 ዓመተ ምህረት በሱዳን መንግስትና በሽምቅ ተዋጊዎቹ የነጻነትና የፍትህ ንቅናቄ መካከል ዶሃ ላይ የተደረሰውን የሰላም ስምምነት ተግባራዊ እያደረገች መሆኗ ሊጤን ይገባዋል። ይህ ደግሞ ማንም እንደሚያውቀው የዶሃን ስምምነት በተመለከተ መንግስቴ የገባው የፖለቲካ ቃል ኪዳን ስለሆነ ይህን የሶስት ቀን ውሳኔ ህዝብ ተግባራዊ ማድረጉን ይገፋበታል ሲሉም አክለዋል። የሱዳኑ ማስታወቂያ ሚኒስትር አንዳንዶቹ የዶሃ ስምምነት በጠላትነት ያለ መተያየትን ጨምሮ ዘላቂ የተኩስ አቁም ውል ማድረግን፣ የሲቪል ማህበረሰብና ቡድኖችን ነጻነትና የሰብአዊ መብት ጥበቃን፣ ዳርፉር ውስጥ የአስተዳደር የስልጣንና የሀብት ክፍፍልን ይጨምራል። በሰላሙ ስምምነት መሰረትም ዘላቂው የዳርፉር አስተዳደራዊ ስልጣን በውሳኔ ህዝቡ እንደሚደነገግ ተመልክቷል። ባለፈው የሳምንቱ መጨረሻ ላይ በወጣው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጫ መሰረት ሱዳን ውስጥ ዘላቂ ሰላም ሊመጣ የሚችለው ለዳርፉር ችግር መፍትሄ ሊሰጥ የሚችል የፖለቲካ ሂደት ኖሮ በአጠቃላይ በአገሪቱ ደግሞ ብሔራዊ ድርድርና ውይይት ሲካሄድ ብቻ ነው። የሱዳኑ ማስታወቂያ ሚኒስትር ቢላል ግን የዳርፉር ህዝብ በውሳኔ ህዝቡ ደስተኛ መሆኑን አመልክተው የፕሬዝዳንት ኦማር አልበሽር መንግስትም የዶሃውን ስምምነት በስራ ለመተርገም ቆርጦ ተነስቷል ብለዋል። ሽምቅ ተዋጊዎቹ እንደሆኑ ምንጊዜም ምክንያታዊ ሆነው አያውቁም የሚሉት የሱዳን ማስታወቂያ ሚኒስትር እነርሱ የሚፈልጉት ዳርፉር እስከሚገቡት ድረስ ሁሉም ነገር ባለበት እንዲቆም ሕይወት፣ ደግሞ እንደዚህ አይደለም ይቀጥላል ይላሉ። ዳርፎር ውስጥ የነበረው የመጨረሻ ውጊያ የተካሄደው እንደ አውሮፓ አቆጣጠር ባለፈው ጥር ዘጠኝ ቀን ሲሆን ያም አንድ ማንነቱ የማይታወቅ ቡድን የማውሊን መንደር አጥቅቶ በሸሸበት ወቅት ነበር። ባለፉት ሁለት ሳምንታት ብዙዎቹ ህጻናትና ሴቶች የሆኑባቸው ወደ ሰላሳ አራት ሺህ ህዝብ ከዳርፉር መፈናቀሉን የተባበሩት መንግስታት ድርጅት አመልክቷል። ይሁንና የማስታወቂያ ሚኒስትር ቢላል እንደሚሉት ብዙዎቹ ተፈናቃዮች ድምፅ ለመስጠት ተመዝግበዋል። አክለውም ሚኒስትሩ ፕሬዝዳንት ኦማር አልበሽር ባለፈው ሳምንት አካባቢውን በጎኙበት ወቅት ከብዙዎቹ ጋር ተገናኝተው ተወያይተዋል። ዳርፉር ፍጹም ሰላም እንደሆነችና አንድም ቦታ በሽምቅ ተዋጊዎች ቁጥጥር ስር እንደሌለ ገልጠዋል ብለዋል።